ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ አርብ ጥር 22 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሽታችሁ! ጤና ይስጥልን እንደምናምሽታችኋል! ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም ሰለሞን ሰለቦን ክፍሌ ነን። የአፍሪካ ህብረት የያዝነውን የአውሮፓ 2016 ዓመተ ምህረት የአፍሪካ የሰብአዊ መብቶች አመት ብሎ ሰይሞታል። የአፍሪቃን የሰብአዊ መብት ፍርድ ቤት ብንወስድ በአሁኑ ወቅት 34 ወይም 36 አገሮች አስድቀውታል። ነገር ግን ከእነዚህ አገሮች ውስጥ ሰባቱ ብቻ ናቸው ያንን የአገራቸው መመሪያ አድርጎ የተቀበሉት ወይም ያወጁት። የአፍሪቃ ህብረት የፖለቲካ ጉዳዮች ኮሚሽነር ዶክተር አዩሻ አብዱላሂ ናቸው። በአብይ ርዕስ ዘገባ አለን። አሁን የዓለም ዋና ዋና የሰዓቱ ዜናዎች ይደመጣሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቀድሞው የአንድነት ፓርቲ አመራር አባል በእናቱ ሀብታሙ አያሌውና በአቃቢ ህግ መካከል ባለው ጉዳይ ውሳኔ ለማሰማት ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ የዛሬውን ተለዋጭ ቀጠሮ የሰጠበት ምክንያት በዳኞች አለመሟላት መሆኑን ገልጿል። መለስካቸው አመሃ ተጨማሪ አለው ሰበር ሰሚው ፍርድ ቤት ዛሬ በችሎት እንዳስታወቀው ውሳኔውን ለማሰማት ቀጠሮ መሰጡን አስታውሶ፣ ይሁንና በዳኛ መጓደል ምክንያት ይህን ማድረግ አልቻለም። ስለሆነም ዛሬ ከቀትር በኋላና ሰኞ ዳኞች ተሟልተው ውሳኔውን እንደሚያጠናቀቁ ቃል ገብቶ ማክሰኞ ጥር 24 ቀን 2008 ዓ.ም ውሳኔውን ለማሰማት ቀጠሮ ቆርጧል። ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ህግ በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው አስር ተጠርጣሪዎች መካከል የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሽን የአረና ፓርቲ አመራር አባል አቶ አብርሃ ደስታን የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋንና እንዲሁም አቶ አብርሃም ሰለሞን የተባሉትን ተጠርጣሪዎች መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። አቃቤ ሕግ በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ብሎ ውሳኔውን በነጋታው እንዳሳገደም ቪኦኤ መዘገቡ ይታወሳል። በዚህም ምክንያት እነ አቶ ሀብታሙ አያሌው በጠበቃቸው በአቶ አምሃ መኮንን አማካይነት ይግባኝ ሰሚ ችሎት የወሰኑ ውሳኔ ከህግና ከዳኝነት አሰራር ውጭ ስለሆነ ይታረምልን የሚል ጥያቄ ለሰበር ሰሚው ፍርድ ቤት አቅርበዋል። ፍርድ ቤቱም ከሁለት ወራት በፊት አቃቢ ህግንና ቅሬታ አቅራቢን ማለትም እነ አቶ ሀብታሙ አያሌውን በጠበቃቸው አማካይነት በጽሑፍ አከራክሮ እንዳበቃም ታውቋል። ይህ የሚጠበቀው የሰበር ሰሚው ውሳኔ በህግ አተረጓጎም ረገድ ትልቅ አንድምታ እንደሚኖረው የህግ ባለሙያዎች ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዚካ የሚባለው ቫይረስ በላቲን አሜሪካ ሀገሮች መስፋፋት መንግስታቱን አስደንግጧል። የቫይረሱ ተሸካሚ በሆነችው ቢምቢ ላይ ጦርነት እንዲያውጁ አስገድዷል። የዚካ ቫይረስ ወረርሽኝ የተከሰተው በብዙ ሺዎች የሚቆጠሩ ሰዎች ዘንድሮ ብራዚል በምታስተናግደው የኦሊምፒክ ጨዋታዎች ላይ ለመገኘት እየተዘጋጁ ባሉበት ወቅት ነው። ፍራቻው በዓለም አቀፉ የጨዋታዎች መድረክ ወቅት ቫይረሱን በዓለም ዙሪያ ለማሰራጨት ብራዚል ዋና ከተማ ልትሆን ትችላለች የሚል ነው። የብራዚል ፕሬዚዳንት ዲልማ ሩሴፍ በትናንት ማታ ንግግራቸው ብራዚላውያን በሙሉ ዚካን በምታሰራጨው ትንኝ ላይ በሚካሄደው ውጊያ እንዲተባበሩ ጥሪ አስተላልፈዋል። ህዝቡ ቢንቢን ለመከላከልና ለማጥፋት የሚያስችለውን መሳሪያና ወጪ ሁሉ የፌዴራሉ መንግስት ለማቅረብ መዘጋጀቱን አረጋግጣለሁ ሲሉ ፕሬዚደንቱ ቃል ገብተዋል። በዘመቻው የሀገሪቱ የጦር ኃይል ባልደረቦች እና የመንግስታቸው ባለስልጣናት በሙሉ እንደሚሳተፉ አስረድተዋል። የአውሮፓ ህብረትና ኤርትራ የ200 ሚሊዮን ዩሮ ወይም በዶላር 220 ሚሊዮን ገደማ የትብብር ስምምነት ትላንት አስመራ ውስጥ ተፈራርመዋል። በዚሁ መሠረት ከ200 ሚሊዮኑ ዩሮ 175 ሚሊዮን ያህሉ ለኃይል ማመንጫ ዘርፉ ማጠናከሪያ እንደሚውል የኤርትራ ቴሌቪዥን ዘግቧል። ይህ የ200 ሚሊዮን ዩሮ ወይም አምስት ቢሊዮን ብር የሚጠጋው የትብብር ስምምነት የአውሮፓ የልማት ፈንድ እንደ አውሮፓን ዘመን አቆጣጠር በ2014ና 2020 መካከል የሚሰጠው እርዳታ 11ኛው ክፍል አካል ነው ተብሏል። የትብብር ስምምነቱን የፈረሙት የኤርትራ ብሔራዊ ልማት ሚኒስትር ዶክተር ጊዮርጊስ ተክለ ሚካኤል እና በኤርትራ የአውሮፓ ሕብረት ልኡካን መሪ ሚስተር ክርስቲያን ማናል መሆናቸው ታውቋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊና የአስቸኳይ ጊዜ እርዳታ ምክትል አስተባባሪ ኪንኳ ካንግ በኤርትራ ያደረጉትን የሶስት ቀናት ጉብኝት አጠናቀዋል። ሚስ ካንግ በኤርትራ መንግስትና በተባበሩት መንግስታት ድርጅት ሸሪኮች መካከል ግንኙነት ሊሻሻል የሚችልባቸው እድሎች መታየታቸውን በደስታ ተቀብለዋል። ባለስልጣኗ በአስመራ ጉብኝታቸው ወቅት ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳለህ፣ ከሀገሪቱ የፖለቲካ ጉዳዮች ኃላፊ ከአቶ የማነ ገብረ አብና ከሌሎች የመንግስቱ ከፍተኛ ሹማምንት ጋር ተገናኝተውም ተነጋግረዋል። ውይይታቸው በአብዛኛው ያተኮረው የሰብአዊ መብቶች አያያዟን ጨምሮ ኤርትራን በሚመለከቱ በርካታ ጉዳዮች ላይ መሆኑ ታውቋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ቡሩንዲ የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ በሚካሄድበት ዋዜማ የህብረቱን የሰላም አስከባሪዎች ሀገሯ ውስጥ መመደብ እንደማትቀበል ዛሬ በድጋሚ አስታውቃለች። የቡሩንዲ ዋናው የተቃዋሚዎች ጥምረት ሲኤንኤአርኢዲ በትናንትናው ዕለት የአፍሪካ ህብረትና የዓለም አቀፉ ህብረተሰብ የአፍሪካ የሰላም አስከባሪዎችን እንዲልኩ ጥሪ አቅርቧል። ማንኛውም የአፍሪካ ህብረት የሰላም አስከባሪ ኃይል ሀገሪቱ ውስጥ ከተመደበ እንደ ወራሪ ኃይል ይቆጠራል ስትል ብሩንዲ ቀደም ሲል አስጠንቀቃለች። ዓለም አቀፉ ህብረተሰብ የብሩንዲን ህዝብ አለመደገፍ በሀገሪቱ ታጣቂ ቡድኖች የፒየር ኩሩንዚዛን ወረራ ለመዋጋት ዳግም እንዲያንሰራሩ ያደርጋል ሲሉ የተቃዋሚዎች ጥምረቱ መሪ ሊዮናርድ ኒያን ጎማ አስገንዝበዋል። የብሩንዲ ውጭ ጉዳይ ሚኒስትር አሌን ኒያሚትዌ በበኩላቸው የአፍሪካ ህብረት የዚህ ሀገር መንግሥት ካልፈቀደ በቀር የሰላም አስከባሪዎቹን ወደ የትኛውም አባል ሀገር መላክ አይችልም ብለዋል። በነገው ጉባኤ ላይም ቡሩንዲ በማንኛውም ሥርዓተ ሕግን በተከተለ መንገድ ለሚፈጸም ተግባር ተባባሪ እንደምትሆን ለመሪዎቹ ታስረዳለች ብለዋል። የቡሩንዲ ፖሊሶች ሁለት የውጭ ሀገር ተወላጅ ጋዜጠኞችን አሰሩ። እንግሊዛዊው ፎቶግራፍ አንሺ ፊልም ሙር እና የፈረንሳዊ ዕለታዊ ጋዜጣ ሎሞንድ የአፍሪካ ክፍል ኃላፊ ዣን ፊሊፕ ሬሚ በዋና ከተማይቱ ቡጁምቡራ ትናንት ከታጠቁ ወንጀለኞች ጋር ታስረዋል ሲሉ የቡሩንዲ የደህንነት ሚኒስትር አስታውቀዋል። አንድ የሥራ ባልደረባቸው ደግሞ ሰዎቹ ተመርምረዋል፣ ሆኖም አልተንገላቱም ብለዋል። ከናይሮቢ ያደረሰን የአሜሪካ ድምፅ ራዲዮ ዘጋቢ ጂል ክሬግ ሪፖርት አለ። አዳነች ሳይት አቀርበዋለች። ሌሞንድ ጋዜጣ እንደሚለው ፊል ሙር እና ዣን ፊሊፕ ሬሚ የታሰሩት ከመንግስት ተቃዋሚዎች ጋር በተገናኙበት ወቅት ነው ሁለቱ ሰዎች የጋዜጣው ሰራተኞች ሲሆኑ በቡሩንዲ የፖለቲካ ቀውስ ውስጥ ከሚሳተፉት ሁሉም ወገኖች ጋር ተገናኝተው በማነጋገር ሙያዊ ስራቸውን ለማከናወን ነበር የሞከሩት ይላል ጋዜጣው ጁሊያ ስቲርስ የተባለች ዘጋቢ ሁለቱ ጋዜጠኞች በተያዙበት የቡሩንዲ የስለላ አገልግሎት ዋና ጽፈት ቤት ድረስ ሄዳ ጠይቃቸዋለች። የፈረንሳይ አምባሳደርና የብሪታንያ ቆንስላ ተወካይም እንደ ጠየቋቸው ገልጻለች። የተከሰሱበት ጉዳይ ግልጽ እንዳልሆነ ስቴርስ ጠቁማለች። የፖሊስ ጽፈት ቤት ቃል አቀባይ ዛሬ ማለዳ ሲናገሩ ፊል ከታጠቁ ሰዎች ጋር ነው የተያዘው ብለዋል። ፊልን ስናነጋግረው ግን ልክ አይደለም ብሏል። ልናነጋገረው የቻል ነው ለአጭር ጊዜ ቢሆንም። ትላንት ከሰአት በኋላ በፖሊሶች የተያዘው ወደ አስር ከሰላሳ ገደማ በዛው ሰፈር ብቻውን ሲሄድ እንደሆነ ገልጿል። ከዚያም በኋላ ደግሞ የስራ ባልደረባው ዣን ፊሊፕ ተያዘ። ስለሆነም አሁንም ቢሆን ክሱም ምን እንደሆነ ገልጽ አይደለም። የምስራቅ አፍሪቃ የውጭ ጋዜጠኞች ማህበር ሊቀመንበር ኤሊያ ግሪድነፍ የብሩንዲ ጋዜጠኞቹን እንዲለቁ ጠይቀዋል። ሁለቱም ጋዜጠኞች በሙያ ብቃታቸው የታወቁ ናቸው። በርካታ ሽልማቶችን ያገኙ ምርጥ ጋዜጠኞች፣ ከባድ በሚባሉ የዓለም ማዕዘናት እየተዘዋወሩም የሰሩ ናቸው። በፍጥነት ከእስር እንዲፈቱ ሁሉንም መንገድ እየሞከርን ነው። የብሩንዲ የፖለቲካ ቀውስ ባለፈው ሚያዝያ ወር የተጀመረው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን ለመቆየት እንደሚወዳደሩ ባስታወቁበት ወቅት መሆኑ ይታወቃል። የሰብአዊ መብት ቡድኖች የብሩንዲ መንግስት የፖለቲካ ቀውሱን ለማፈን ሲል በጋዜጠኞችና በተቃዋሚዎች ላይ ዘመቻ አካሂዷል ያሉትን አውግዘዋል። በመጨረሻም በሶሪያ ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት ዛሬ ጂኔቫ ውስጥ በሚጀመረው ንግግር ተቃዋሚው ወገን አልሳተፍም ካለ በኋላ የተባበሩት መንግስታት ድርጅት ባለሥልጣናት በውይይቱ እንደሚቀጥሉ አስታውቀዋል። በሳዑዲ አረቢያ የሚታገዘው የተቃዋሚ ቡድን በሲቪሎች ላይ የሚካሄደው የአየር ድብደባ እንዲያቆምና በሶሪያ ላይ ከበባው እንዲነሳ ያቀረብናቸው ጥሪዎች ምላሽ ባለማግኘታቸው በንግግሩ አንሳተፍም ብሏል። ለሰዓቱ ያለን ዜና ይኸው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 20 208 ዓ ም ምሽት ፕሮግራም ነው። ዋናው ነገር አሁን ያለው ትግል ወደዚህ የሚያመራ ነው ወይ የኢትዮጵያን ሕዝብ ፍላጎትና ጥቅም የሚያንጸባረቅ ነው ወይ የሚለው ላይ ነው መነጋገር ያለበት። እዚህ ላይ ዶክተር ታዬ የሚወክሉት ድርጅት በጣም ጎጂ የሆነ የአቋም መግለጫቸውን ለማሳየት እፈልጋለሁ። ለመስማማት ከፈለግን መስማማት እንችላለን። ለመጣላት ከፈለግን ደግሞ መጣላት እንችላለን። መዘንጋት የሌለበት የአንድነት ኃይል መሆናችን ነው። በኢትዮጵያ ውስጥ የማንኛውም ዜጋ ሰብአዊ መብት ዴሞክራሲያዊ መብት መከበር አለበት። የቀደሙት ዶክተር ጌታቸው በጋሻው እሳቸውን ተከትለው የተናገሩት ደግሞ ዶክተር ታዬ ዘገየ ናቸው በወቅታዊው የኢትዮጵያ የፖለቲካ ትኩሳትና ሰሞንኛ ጉዳዮች በሚንደረድረውና የነገውን አቅጣጫዎች በተለያዩ የፖለቲካ ኃይሎች አይን የሚዳስሰው ተከታታይ ክርክር በምሽቱ እሰጥ አገባ በሁለተኛው አጋማሽ ስርጭታችን ታገኟቸዋላችሁ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአፍሪካ ህብረት የያዝነውን የአውሮፓ 2016 ዓ ም የአፍሪካ የሰብአዊ መብቶች ዓመት ብሎ ሰይሞታል። ከዚህ አንጻር ነገ አዲስ አበባ ላይ የሚከፈተው የህብረቱ የመሪዎች 26ኛ ጉባኤ የሚያሳልፋቸው ውሳኔዎችና ደንቦች በአባል ሀገሮች የማይከበሩበት ሁኔታ መኖሩ ፈታኝ መሆኑን አስታውቋል። በጉባኤው ላይ የሚሳተፉ የሀገሮች መሪዎች አዲስ አበባም እየገቡ ናቸው። ዩናይትድ ስቴትስም በዚሁ የአፍሪካ ህብረት ጉባኤ ላይ የምትገኝ ሲሆን የሉካም ቡድኗ የሚመራው በዓለም አቀፉ የልማት ኤጀንሲዋ ዩኤስኤአይዲ ዋና አስተዳዳሪ እንደሆነ ታውቋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው እንደ አውሮፓውያን አቆጣጠር 2016ን የአፍሪካ የሰብዓዊ መብት ዓመት ብለው የሰየሙት የአህጉሪቱ መሪዎች የአዲስ አበባውን ስብሰባ የሚጀምሩት በዚሁ መንፈስ ነው። የፖለቲካ ጉዳዮች ኮሚሽነሯ ዶክተር አይሻ አብዱላሂ ትናንት የሰጡት መግለጫም በዚሁ ርዕስ ላይ ያተኮረ ነው። የመሪዎቹን ውሳኔ ተንተርሰው በተለይ በሴቶች መብት ላይ ያተኮሩት ኮሚሽነሯ ከሰብዓዊ መብት አንጻር ለተነሱ ሰፋ ያሉ ጥያቄዎች ምላሽ ሰጥተዋል። አባል ሀገራት ለህብረቱ አሰራሮችና ውሳኔዎች ተገዢ አለመሆናቸውን እየተመለከተው አንዱ ነው። ሁኔታውንም በአሩሻ ከሚገ የሚገኘው የአፍሪካ የሰብአዊና የህዝቦች መብቶች ፍርድ ቤት ጋር አያይዘው ነው ያብራሩት። በአህጉሪቱ የሚፈጸሙ የሰብአዊ መብት ጥሰቶች በዓለም አቀፉ ፍርድ ቤት መታየታቸውን ስለሚቃወም ነው ህብረቱ ይህንን ፍርድ ቤት በአሩሻ ያቋቋመው። አብዛኛዎቹ የህብረቱ አባላት ግን ለዚህ ተገዥ እንዳልሆኑ ኮሚሽነሯ አምነዋል። ሪ የአፍሪቃን የሰብአዊ መብት ፍርድ ቤት ብንወስድ በአሁኑ ወቅት 34 ወይም 36 አገሮች አጽድቀውታል። ነገር ግን ከእነዚህ አገሮች ውስጥ ሰባቱ ብቻ ናቸው ያንን የአገራቸው መመሪያ አድርገው የተቀበሉት ወይም ያወጁት። ይህ ምን ማለት ነው? ከአፍሪቃ ህብረት አባል አገሮች በሰባቱ ያሉት ዜጎች ብቻ ናቸው አሩሻ ባለው የአፍሪካ የሰብአዊና የህዝቦች መብት ፍርድ ቤት ሊጠቀሙ የሚችሉት። 2016 በተለይ በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት አመት የተሰኘው የአዲስ አበባው ጉባኤ መሪ መፈክር ግን ሁሉንም የትኩረት ነጥቦች አያመለክትም። የሀገሪቱ የጸጥታ ጉዳዮችም የመሪዎቹ አብይ መወያ እንደሚሆኑ ታውቋል። በአንዳንድ ሀገራት ያሉ ግጭቶችና የጸጥታ ችግሮች አለመፈታት የአህጉራዊውን ተቋም ውሳኔዎች ካለማክበር ጋር ጭምር የተያያዙ መሆናቸውን ኮሚሽነር አይሻ ያምናሉ። አባል ሀገሮች የአፍሪቃ ህብረትን የሰላምና የጸጥታ ውሳኔዎች የማያከብሩባቸው ሁኔታዎች አሉ። እኛ የሰዎች ህብረት ነን። እኛ ሁልጊዜም አባል ሀገሮች የአፍሪካ ህብረትን ውሳኔዎች እንዲያከብሩ እናበረታታለን። በአህጉሪቱ ከፍተኛ አካል የሆነውን የዚህን ህብረት ውሳኔዎች ይህ ተቋም ባለፉት ሀምሳ ዓመታት በሚገባ አገልግሏል። ኳሚ ንኩሩማን የመሳሰሉ መስራች አባቶች ከቅኝ አገዛዝ ነጻ ስለሆነችና የተባበረች አፍሪካ አልመዋል። አሁን እኛ የ2063 አጀንዳ የተባለውን እቅድ ለማሳካት እየሰራን ነው። ያንን ያለ ህብረት ማድረግ እንደማንችል እውነት ነው። የጋራ የሆኑ እሴቶቻችንን ከማክበር ውጪ መስራት ስለማንችል እኛም አባል አገሮች እሴቶቻችንን፣ መመሪያዎቻችንን እንዲያከብሩ እናበረታታለን። የወቅቱ የአፍሪካ ህብረት ሊቀመንበር የሆኑትን የዚምባብዌውን ፕሬዚዳንት ሮበርት ሙጋቤን ጨምሮ የተለያዩ ሀገራት መሪዎች አዲስ አበባ ገብተዋል። በጉባኤው ላይ የሚሳተፈው የዩናይትድ ስቴትስ የልኡካን ቡድን በዓለም አቀፉ የልማት ተራዶ ድርጅት አስተዳዳሪ ጌል ስሚዝ የሚመራ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። በሚኒስቴሩ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ፣ የዲሞክራሲ የሰብአዊ መብትና የሰራተኛ ጉዳይ ረዳት ሚኒስትር ቶም ማሊኖስኪ፣ በብሔራዊ የጸጥታ ምክር ቤት የአፍሪካ ጉዳይ ከፍተኛ ዳይሬክተር ካቲ በርን፣ የዩኤስኤአይዲ የአፍሪካ ረዳት አስተዳዳሪ ሊንዳ ኤቲም፣ እንደዚሁም የዩናይትድ ስቴትስ የሱዳንና የደቡብ ሱዳን ልዩ መልእክተኛ ዶናልድ ቡዝ የሉካም ቡድኑ አባላት መሆናቸው ተጠቅሷል። በዓመት ሁለት ጊዜ ከሚጠራው የአፍሪካ ህብረት የመሪዎች ጉባኤ አንደኛው ሁልጊዜም በአዲስ አበባ የሚካሄድ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን ዐብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በጋምቤላ አንዳንድ አካባቢዎች ትናንትና ከትናንት በስቲያ የሁከት ሁኔታዎች እንደነበሩ ታውቋል። አንድ የክልሉ መንግሥት የሥራ ባለሥልጣንም መገደላቸውን የጋምቤላ የጸጥታ ኃላፊ አቶ ፒተር ሪክሪክ ለቪኦኤ በሰጡት መግለጫ አረጋግጠዋል። አቶ ፒተርን ትዝታ በላቸው ትናንት በስልክ አግኝታ አነጋግራቸዋለች። አበበ ወረዳ ሁለት የመንግስት ባለስልጣናት ተገለዋል ይባላል። ትክክል። እነማን ናቸው? አንዱ አቶ ወጋደድ ጎኝ ይባላሉ። ሌላውስ? ሌላ አላውቅም። ሁለት ሰው ነው የተገደለው ነው የምንሰማው። አይ መረጃው አንድ ሰው ነው። ምንድን ነው የሆነው? በምን ምክንያት ነው የተገደሉት? ምክንያቱ ገና አልተገኝም። ገና ማጣራት ላይ ነን። ግን በአበበ ወረዳ በንዌርና በአኝዋክ መካከል ግጭት አለ ነው የሚባለው ነው ትንሽ የአለመግባባት አለ። ከእነሱስ በኩል የሞተ ሰው አለ? በእነሱ በኩል ገና ማጣራት ላይ ነን። ምንድን ነው እስቲ መነሻውን ቢነግሩኝ። መነሻውን ገና ግልጽ አይደለም። ከትላንት ጀምሮ ግጭት እንደሚካሄድ ነው የሰማነው፣ እና ዛሬ ነው ዛሬ ጠዋት ነው የሞቱት። ሰውዬ ኃላፊነታቸው ምንድን ነው? እሱ ማነው መንግስት ኃላፊ ነው። ስልጣናቸውን በውል ያውቃሉ? ምን እንደሆነ ስልጣናቸው ስልጣን ናቸው። የገጠር መንገዶች ምክትል ቢሮ ኃላፊ ናቸው። የገጠር መንገድ ኃላፊ መንገድ የሚያሰሩ ሰው ናቸው ማለት ነው። ተቃውሞ ይሁን ምን እንደሆነ አይታወቅም ነው የሚሉኝ? አዎ፣ ገና ማጣራ ላይ ነን። በምንድን ነው የተገደሉት? በጥይት በዱላ? በጥይት፣ በጥይት። እና ከተማ ውስጥ በተለይ አባበ ወረዳ እና ከተማ ውስጥ ብዙ ብጥብጥ አለ። ህዝብ ዛሬ እንደውም ወደ ስራ አልሄደም ይባላል ጠዋት ብጥብጥ ነበረ። አሁን ኮንትሮል አድርገናል፣ እን አቆጣጠርናል። አሁን ተቆጣጥራችኋል? እንዴት አድርጋችሁ ተቆጣጠራችሁ? የታሰረ ሰው አለ? ገና ነው፣ ገና ነው። ነገ ነው ወንጀለኞች፣ ነገ ነው ምናፈላለጋቸው። ቁጥጥር ስር ያዋላችሁት ሰው የለም እስካሁን? እስካሁን የተወሰነ እርምጃ ሁን የተወሰደባቸው አሉ። እርምጃው ምን ይመስላል? ግን እነማንናቸው ገና አልተለየም። እርምጃ የተወሰደባቸው ሲሉ ምን የተገደሉ አይ የተገደሉ ሳይሆን ወንጀለኞች ወንጀለኞች እነማን ናቸው? የሚል ነገር መንገድ እርምጃ የተወሰደባቸው የተወሰነ ወንጀለኞች አሉ። ምን ያህል ሰው ይሆናል የያዛችሁት? እስካሁን ገና ቁጥሩ አላውቅም፣ ገና ቁጥሩ ገና አልተጣራም። እንደው በግምት አስር ሃያ ሁለት ገና ገና አልደረሰም ቁጥሩ አላውቅም። እሺ ፕሬዚደንቱስ ሰላም ናቸው? ምንም ችግር የለም። እሺ ሌላ አዲስ አበባ ናቸው። ንብረት ላይ የደረሰ ጉዳት አለ? በጋምቤላ ከተማ የደረሰ ጉዳት የለው። በአበቦ ውሳ አበቦ መረጃ የለኝም ምክንያቱም ስልክ አይወጣም። ምናልባት የደረሰባችሁ ጉዳት ካሉ ወይም ንብረት ላይ ገና መረጃ የለኝም። ሌሎች የጋምቤላ ከተሞችስ ሰላም ናቸው? ሰላም ናቸው። የጋምቤላ ከተማ ጸጥታ ኃላፊ ፒተር ሪክሪክ አመሰግናለሁ። አቶ ሪክሪክን ዛሬም አግኝተን ስለ አጠቃላይ የክልሉ ሁኔታ ጠይቀናቸው ነበር። እያጣሩ መሆናቸውንና ጋምቤላ ሰላማዊ ሕይወቷን መቀጠሏን ነግረውናል። ወደ ተከታዩ ዘገባ እናልፋለን። ካናዳ የሚኖሩ ኦሮሞ ኢትዮጵያውያን ኦታዋ በሚገኘው የካናዳ ፓርላማ፣ በአገሪቱ ዓለም አቀፍ ጉዳዮች መስሪያ ቤት፣ በካናዳ ብሮድካስቲንግ ኮርፖሬሽን መስሪያ ቤት ህንጻና በካናዳ የዩናይትድ ስቴትስ ኤምባሲ ፊት ለፊት የአርባ አርባ ደቂቃዎች የተቃውሞ ሰልፍ አካሂደዋል። የሰልፉ አዘጋጆች ዓላማው የኢትዮጵያ መንግሥት የሚፈጽመውን ግድያ እንዲያቆም የካናዳና የዩናይትድ ስቴትስ መንግሥታት ጫናን እንዲያደርጉበት ለመጠየቅ ነው ሲሉ ማምሻውን ለአሜሪካ ድምፅ ራዲዮ የአፋን ኦሮሞ ዝግጅት ክፍል ባልደረባ ለሶራ አሬሮ ገልጸዋል። ስሜ ራያ ጫላ ይባላል። የመጣሁት ከቶሮንቶ አካባቢ ነው። ሰላማዊ ሰልፉን የምናደርገው አንደኛ ወያኔ የሚመራው ኢትዮጵያ መንግስት ሕዝባችንን እያፈናቀለ ልጆቻችንን እየገደለ፣ ሕዝባችን በትልቅ አፈና ስር ስላለ ያንን ለመቃወም የመጣ ነው። እነሱ ኤምባሲ፣ ፊት ለፊት እሱን እያሰማና አሁን ከዛ ቀጥሎ ወደ ካናዳ ፓርላማ ነው የምንሄደው። ያም የተለያዩ ደብዳቤዎችን ለካናዳ መንግስት አስገብተናል። ያ መልስ እንዲሰጠን በኢትዮጵያ መንግስት የሚደረገው እርዳታ እንዲቆም እዛ ሀገር ውስጥ ባለው ችግር ካናዳ ተረድቶ ፕሬሽር እንዲያደርግ በኢትዮጵያ መንግስት ላይ ህዝባችንን በአጋዚ ጦር እያስፈጀ ስለሆነ እሱን እንዲያውቁ በዝምታ ይህን ማለፉ ትክክል እንዳልሆነ እንድነገራቸውና መልስ ከነሱ ለማግኘት ነው። ከዛም ደግሞ ፎረን አፌርስ የምንሄዳለን። እነዚሁ ጩኸታችንን ለማሰማት ነው ማለት ነው። እንግዲህ በተመሳሳይ መንገድ ዛሬም በተለያዩ የኦሮሚያ አካባቢዎች ያለውን ሁኔታ እየተከታተልንና እያጣራን ነው። የምናገኛቸውን ወገኖች ሁሉ ሀሳብና ምላሽ የሚያካትት ቅንብር እንደተጠናቀቀ እናቀርብላችኋለን። ወደ ቀጣዩ ርዕስ እናልፋለን። ባለፈው የአውሮፓ 2015 ዓመተ ምህረት በአምስት የአፍሪካ ቀንድ ሀገሮች ከቀደመው 2014 ዓመተ ምህረት ጋር ሲነጻጸር ከተለመደው ለየት ባለ አቅጣጫ በየብስና በባህር የተጓዙ ፍልሰተኞች ቁጥር በሚታይ መልኩ መጨመሩን ዓለም አቀፉ የፍልሰት ድርጅት አይኦኤም ገልጧል። አገሮቹ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያና ሱዳን መሆናቸውን ዓለም አቀፉ የፍልሰት ድርጅት አስታውቋል። የአሃዙ ጭማሪ ከአፍሪካ ቀንድ የመን የገቡ በሌላ በኩል ከየመን ወደ አፍሪካ ቀንድ ሀገሮች የፈለሱ ወደ አውሮፓ የተጓዙ በጉዞ ላይ በሞቱት ፍልሰተኞች ላይ መሆኑን ዓለም አቀፉ የፍልሰት ድርጅት ጠቁሟል። የቪኤዋ ኪም ሉዊስ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ከየመን ወደ ተጠቀሱት የአፍሪካ ቀንድ ሀገሮች የፈለሱ ስደተኞች ቁጥር ለመጀመሪያ ጊዜ በገዘፈ አሀዝ ከፍ ብሎ የታየው ባለፈው ሁለት ሺ አስራ አምስት አመተ ምረት መሆኑን በኬንያ የናይሮቢ የአይኦኤም ቃል አቀባይ የሆኑት ክሬግ መርፊ ተናግረዋል። ባለፈው አመት ሚያዝያ ወር ላይ ተቀስቅሶ እስካሁን የቀጠለውና የማክተም ምልክት እንኳን የማይታይበት የሆነው የየመኑ ጦርነት ብዛት ያለውን የሀገሪቱን ሕዝብ አፈናቅሎ ወደ አፍሪካ ቀንድ አድርጓል፣ ብለዋል እንዲፈልስ ። ቃል አቀባዩም ቁጥሩ ወደ ሰባ አምስት ሺህ የሚደርስ ህዝብ ወደ አፍሪካ ቀንድ ተሰዷል፣ የሚበዙት የተጓዙት ወደ ሶማሊያና ጅቡቲ ነው። ባለፈው ዓመት ያየነውን የመሰለ የበረታ ጦርነት ወይም ደግሞ የተስፋፋ ግጭት ካልነበረበት ከቀደመው ዓመት ጋር ሲነጻጸር ከየመን ወደ አፍሪካ ቀንድ የተሰደደ አንድም ሰው አልነበረም ማለት ይቻላል። በሙሉ በአደን ባህረ ሰላጤ አድርገው ወደ የመን የሚፈልሱ ነበሩ። በዚያው ዓመት ወደ የመን የፈለሱ የአፍሪካ ቀንድ ሀገሮች ዜጎች ቁጥር ጨምሮ መታየቱ አስገራሚ ሆኖ መገኘቱን የዓለም አቀፉ የፍልሰት ድርጅት ሪፖርት ያወሳል። በየመን ጦርነት በሰፊው እየተካሄደ ነው። ላለፉት ዘጠኝ ወይም አስር ወራትም ከአየር የቦምብ ድብደባው ቀጥሏል። እንደዚያ ባለ ሁኔታ የሚታሰበው የሌሎች ሀገሮች ሰዎች ወደዚያች ሀገር እንዳያመሩ ያደርጋል ተብሎ ነው። እንዲያውም የየመን ህዝብ ወደ ሌሎች ሀገሮች በብዛት ይሰደዳል ተብሎ ነው የሚጠበቀው። በእርግጥም የመኖች በብዛት ተሰደዋል ያሉት የአይኦኤም ቃል አቀባይ፣ አንዲት ሀገር በግጭት ስትታመስና ትታመስና የህግ የበላይነት ሲፈራርስ ሰዎች እንደዚያ ባለ አገር አቋርጦ ለመሄድ ይሳባሉ፣ ጦርነቱ ሕይወታቸው ላይ አደጋ ቢደቅንባቸውም በሰላሙ ጊዜ ከሚያደርጉት ይልቅ በጦርነት ግርግር ድንበር አቋርጦ ማለፉን የሚቀል አድርገው ያዩታል። የአደን ባህረ ሰላጤን ሲያቋርጡ ህይወታቸውን ያጡ ስደተኞች ቁጥር መቀነሱን የአይኦኤም ሪፖርት ያመለክታል። በ2014 ዓመተ ምህረት ባህር ውስጥ ሰጥመው ያለቁት ፍልሰተኞች ቁጥር 246 እንደነበረና በ2015 ግን ወደ 95 መቀነሱን የገለጹት ቃል አቀባዩ ለዚህ የተለያዩ ምክንያቶች ሊኖሩ እንደሚችሉ ነው የጠቀሱት። በአንዳንዶች ግምት ከየመን ወደ አፍሪካ ቀንድ የሚሰደዱ ሰዎች መብዛታቸው በአካባቢው ጠንከር ያሉ ጀልባዎች እንዲሰማሩ በማድረጉ ለአደጋዎች መቀነስ አስተዋጽኦ አድርጓል ያሉት የአይኦኤም የናይሮቢ ቢሮ ቃል አቀባይ ክሬግ መርፊ፣ እሳቸውም በዚህ አመለካከት እንደሚስማሙ ተናግረዋል። ወደ መጨረሻው የመጽሔቱ ርዕስ እናልፋለን፣ ወደ ኢትዮጵያ ይመልሰናል። የአምስት የሐዋሳ ዩኒቨርሲቲ ተማሪዎች ሕይወት በመኪና አደጋ አለፈ። ጽዮን ግርማ ተጨማሪ አላት። በሐዋሳ ከተማ ዛሬ ቀን በደረሰ አነስተኛ የመሬት መንቀጥቀጥ የተነሳና ና በመጪው የካቲት አጋማሽ ለሚሰጠው ፈተና የሐዋሳ ዩኒቨርሲቲ ተማሪዎች ተረጋግተው እንዲያጠኑ ዩኒቨርሲቲው ለ አስራ አምስት ቀናት በመዘጋቱ ወደ ቤታቸው እንዲሄዱ የተነገራቸው ተማሪዎች ወደ ቤታቸው በመሄድ ላይ ያሉ መቂ ቆቃ አካባቢ አዋሽ ድልድይ ላይ ከአይሱዚ መኪና ጋር ተጋጭተው ሕይወታቸው ማለፉን ምንጮች ለአሜሪካ ድምጽ ተናግረዋል። ይህን ጉዳይ በተመለከተ ምንም መረጃ እንዳልደረሳቸው የገለጹልን የሐዋሳ ከተማ ከንቲባ አስተዳደር አቶ ቴድሮስ ገቢባ ተማሪዎቹ ወደ የቤታቸው እንዲሄዱ የተደረጉት በፈተና ምክንያት ነው ይላሉ። አይደለም፣ እሱ እሱ የተሳሳተ ነው። በዛሬው ምክንያት ሳይሆን የተማሪዎቹ አሁን የፈተና ወቅት ስለጨረሱ መሄድ ስላለባቸው ከሶስት ቀን በፊት ጀምሮ እየወጡ ያሉበት ሁኔታ ነው ያለው እና ከቀድሞ ነው የተማሪ መውጣት የጀመረ የተከሰተው የመሬት መንቀጥቀጡም ቢሆን ያስከተለው አደጋ የለም ይላሉ። ከተወሰኑ ቀናት በፊት በአዋሳ አካባቢ ላይ በባለሙያዎች ቋንቋ የመሬት ንዝረት የሚባል ነገር ተከስቶ ነበር። በልኬት ወደ አራት ነጥብ ሶስት የሚሆን እንደሆነ ነው የተገለጸው። በንብረት እና በሰው ላይ የደረሰ አደጋ የለም፣ ግን ያልተለመደ ነገር ስለሆነ ተሰሚ ነገሮች ነበሩ። ዛሬ ከዛ ወዲህ የተለየ ነገር ያጋጠመ ነገር የለም። በሰለቱ ያነሰ የተሰኑ ነገሮች መኖሩን ነው የተረዳ ነው። በዛሬው ዕለት በደረሰው የመኪና አደጋ የአምስት ተማሪዎች ሕይወት ማለፉንና ተጨማሪ ሰዎች ይኖራሉ በሚል ምርመራ እየተደረገ መሆኑን ለማወቅ ችለናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ2 እና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080ና በ15580 ኪሎ ሄርዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን አዲስ ስርጭት እንድታደምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ ላይም ታገኙናላችሁ። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ስርጭታችንን በኦዲዮ ናው የምትከታተሉ አድማጮቻችን፣ ለካናዳና ለሌላው የአሜሪካ ሀገሮች ስድስት አራት አንድ አምስት አምስት ሁለት አምስት ዜሮ ሁለት ዜሮ፣ ለእንግሊዝና ሌሎች አውሮፓ አገሮች አድማጮቻችን ደግሞ አርባ አራት ሰላሳ ሶስት ዜሮ ዜሮ አስር ሃያ ሁለት ሰማኒያ ስምንት ናቸው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ተኩል ነው አዲስ አበባ ላይ። ወደ ዝግጅታችን ሁለተኛ አጋማሽ እንሸጋገራለን። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። የድርቅና የምግብ እጥረት ሁኔታ በኢትዮጵያ በአሁኑ ወቅት የኢትዮጵያ ውስጥ ለምግብ እጥረት የተጋለጠው ሰው ወደ 18 ሚሊዮን ደርሷል። አጣዳፊ እርዳታ ለሚያስፈልጋቸው ለ10 ነጥብ 2 ሚሊዮን ሰው ለመድረስ በመጪዎቹ 12ት ወራት ውስጥ 1 ነጥብ 4 ቢሊዮን ወይም ወደ 30 ቢሊዮን የኢትዮጵያ ብር 7 ነጥብ 9 ቢሊዮን የሚሆነው ሰው ደግሞ በአስከፊ ድህነት ውስጥ የሚገኙ በሴፍቲኔት ፕሮግራም የታቀፉ ናቸው። የድርቁንና የምግብ እጥረቱን ይዞታ እስክንድር ፍሬው እንደሚከተለው ይቃኘዋል በኢትዮጵያ አኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ካለፈው ነሐሴ ጀምሮ ነው በፍጥነት እየጨመረ የመጣው የሀገሪቱ ሁለት የምርት ወቅቶች ዝናብ ማጣታቸው ደግሞ ለዚህ ዋነኛ ምክንያት መሆኑን በቅርቡ ይፋ የተደረገው የሰብአዊ ድጋፍ ጥያቄ ሰነድ ደረጃ በደረጃ አብራርቷል ባለፈው የ2007 ዓ.ም ተመረጥ ከየካቲት ጀምሮ መዝነብ የነበረበት የበልግ ዝናብ ተስተጓጎለ። እናም እንደተለመደው እስከ ሐምሌ ወር መጨረሻ መሰብሰብ የነበረበት ምርት አልተገኘም። የዝናቡ መጥፋት በምርት መጠንና በእንስሳት ሀብት ላይ ያስከተለው ጉዳት ተሰልቶም አራት ነጥብ አምስት ሚሊዮን ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው በነሐሴ 2007 ይፋ ተደረገ። በዚህ መካከልም በሰኔ ወር መጀመር የነበረበት ዋነኛው የዝናብ ወቅት መስተጓጎሉ ታወቀ። በዚሁ የ2007 የክረምት ወቅት በኤልኒኖ ምክንያት የተከሰተው ድርቅም የበለጠ አደጋ ደቀነ። ኢትዮጵያ 80 ከመቶ የግብርና ምርቷን የምታገኝባቸው ሁለት ዋነኛ የዝናብ ወቅቶች ተስተጓጎሉ ማለት ነው። ከዚህ አንጻርም የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 8.2 ሚሊዮን መድረሱ ተገለጸ። ይህንኑ ተከትሎም የኤልኒኖ ድርቅ በምርት መጠንና በእንስሳት ሀብት ላይ ያደረሰውን ጉዳት በተመለከተ ተጨማሪ ግምገማ ተካሄደ። የዚህ ውጤት ባለፈው ታኅሳስ መጀመሪያ ይፋ ሲደረግም የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 10.2 ሚሊዮን መድረሱን አመለከተ። የሰብአዊ እርዳታ ጥያቄ ሰነዱ እንዳስረዳው ይህንኑ ለዓለም አቀፍ ለጋሾች ይፋ ያደረጉት አዲስ የተቋቋመው የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር ምትኩ ካሳ የሚያስፈልገውን ድጋፍ ዝርዝር አብራርተዋል። beneficiaries will need emergency food assistance የአስር ነጥብ ሁለት ሚሊዮን ተጠቃሚዎች የአስቸኳይ የምግብ እርዳታ ያስፈልጋቸዋል። ዕድሜያቸው ከአምስት ዓመት በታች የሆነ አራት መቶ ሺህ ሕጻናትና ሌሎች አንድ ነጥብ ሰባት ሚሊዮን ታዳጊዎች እና ነፍሰ ጡርናቶች የተለየ የተመጣጠነ የምግብ ድጋፍ ያስፈልጋቸዋል ከአጠቃላዩ ቁጥር 37 ከመቶ የሚሆኑት የእርዳታው ተጠቃሚዎች በኦሮሚያ 22 ከመቶ በአማራ ክልል 15 በመቶ በሶማሌ 12 በመቶ በትግራይ 7 በመቶ በደቡብ አራት በመቶ በአፋር ክልሎች የሚገኙ ናቸው። የአስር ነጥብ ሁለት ሚሊዮን ተረጂዎችን ፍላጎት ለማሟላት የሚያስፈልገው የገንዘብ መጠን አንድ ነጥብ አራት ቢሊዮን ዶላር እንደሆነም ተገምቷል። የተጠቀሰው አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ወይም ሀያ አምስት ቢሊዮን ብር የሚያስፈልገው ከያዝነው ጥር ጀምሮ ለ12 ወራት መሆኑን ኮሚሽነሩ በዚያ ማብራሪያ ግልጽ አድርገዋል። ድጋፉ በየወሩ ተለይቶ የሚቀርብ መሆኑንም አቶ ምትኩ ለቪኦኤ አስረድተዋል። አስራ ሁለት ሚሊዮን ደራሽ እርዳታ የሚቀርብለትን ህዝብ ለይተናል። በየወሩ የሚያስፈልጉ እርዳታ መጠን የምግብና ምግብ ነክ አለ። በሱ መሰረት የሚያስፈልገን አንድ ነጥብ አራት ሚሊዮን ማን ቢሊዮን ዶላሩ አንዴ ሳይሆን የአመት ነው። ይሄ ከ12 ወራት ስለሆነ ከ12 ወራት መካከል የአንድ ወር እንለያለን። ለዛውን ጃንዋሪ ሲጀምር ለአንድ ወር የሚያስፈልገን በምግብና ምግብ ነክ ባልሆነ ምንድን ነው የሚለው እንለያለን። እሱ መሰረት የሚያስፈልገንን እሱ ላይ እንሰራለን እና መቱ ሙሉ የሚመጣ ነው። አንድ አይደለም ከለጋሾች እየተገኘ ያለው ድጋፍ አነስተኛ መሆኑንና አብዛኛው ወጪ እየተሸፈነ ያለውም በሀገር ውስጥ ሀብት መሆኑን ጠቅሰዋል አቶ ምትኩ። ይህ የድጋፍ መጠን ይፋ ከተደረገ ከሁለት ሳምንታት በኋላ ደግሞ የኢትዮጵያ ፓርላማ ለዚሁ ድርቅ ምላሽ የሚሆን የ14 ቢሊዮን ብር በጀት አጽድቋል። ያስፈልጋል ከተባለው 25 ቢሊዮን ብር ከግማሽ በላይ ማለት ነው። ይህም ሆኖ ለ12 ወራት ከሚያስፈልገው አጠቃላይ የድጋፍ መጠን አንጻር ከፍተኛ ክፍተት መኖሩ ይታያል። ከነዚህ አስራ ሁለት ወራት መጠናቀቅ በኋላ ግን በሚቀጥለው የክረምት ወቅት የተሻለ ዝናብና ምርት እንደሚኖር ተስፋ ተደርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ለዚህ አደጋ ለመድረስ በውጭ የሚገኙ ኢትዮጵያውያንና ትውልድ የኢትዮጵያ ጥረቶቻቸውን ለማስተባበርና ለማጠናጀት እየሰሩ ናቸው። በነገው ምሽት ዝርዝር ዘገባና ውይይታለን። ተከታተሉ። አሁን አፍሪካ በጋዜጦች ይቀጥላል። አዘጋጅና አቅራቢ አዳነች ፍሳሐዬ ነች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ የተከሰተው አስከፊ ድርቅ ብዙም የዓለም አቀፍ ምላሽ እንዳላገኘ የተዘገበ፣ የአፍሪቃ ኢኮኖሚ እድገት በቻይና ኢኮኖሚ ማዝገብ ምክንያት እየተጎዳ ነው ተባለ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የተባበሩት መንግስታት ድርጅት የዜና አገልግሎት በኢትዮጵያ ስለተከሰተው ድርቅ ሲገልጽ በኤልኒኖ ምክንያት የገባውን ድርቅ ለመከላከል በሚገባ የተቀነባበረ ምላሽ እየተሰጠ ቢሆንም የአስቸኳይ እርዳታው አስፈላጊነት ከፍተኛ በመሆኑ የምግብና የውሃ እጥረት በበረታበት ሁኔታ የምግብ ማከፋፈል ተግባር እንዳይጓደልና የልጆችን ደህንነት ለመጠበቅ እንዲቻል ተጨማሪ እርዳታ ያስፈልጋል ይላል። በአሁኑ ወቅት ለተረጂዎቹ የሚበቃ የምግብ ዋስትና እንደሌለው ኦቻ በኢትዮጵያ ያለውን ሁኔታ በሚመለከት ባወጣው ሳምንታዊ ግምገማ ጠቁሟል። ኦቻ የሰብአዊ ጉዳይን የሚያስተባብር የተባበሩት መንግስታት ድርጅት አካል መሆኑ ይታወቃል። ኦቻ አያይዞም ተጨማሪ ረድኤት ካልተገኘ በስተቀር በሁለት ወራት ውስጥ የምግብ ዘርፉ ፍሰት ሊቋረጥ እንደሚችል ጨምሮ ገልጿል። 10 ነጥብ 2 ሚሊዮን የሚሆኑ ሰዎችን ለመርዳት 1.2 ቢሊዮን ዶላር እንደሚያስፈልግ እስካሁን ባለው ጊዜ ውስጥ የተገኘው ረድኤት ግን አንድ ሶስተኛው ብቻ እንደሆነ ኦቻ መግለጹን በተባበሩት መንግስታት ድርጅት የዜና ማዕከል የወጣው ጽሁፍ ጠቅሷል። ለተረጆቹ ቀጣይ ረድኤት ለማቅረብ ካልተቻለ በጤናና በአመጋገብ ረገድ ከሚያደርሰው ጉዳት ሌላ ተረጆች ከድሮው ከእጥፍ በላይ ወደሚርቅ የምግብ ማከፋፈያ ቦታ ለመሄድ ሊገደዱ እንደሚችሉ ጽሑፉ ያወሳል። በድርቁ ምክንያት ድህነት የበረታባቸው ቤተሰቦች ለዕድሜ ያልደረሱ ልጆችን ለመዳር ስለሚገደዱ ይህ ራሱ አሳሳቢ መሆኑ እንዳልቀረ ጽሑፉ ገልጿል። የወቅቱ የኤልኒኖ ሁኔታ ከዚህ በፊት ታይቶ በማይታወቅ መልኩ አስከፊ በመሆኑ በሀገሪቱ ከባድ የድርቅ ሁኔታ አስከትሏል። የምርት ይዘት ከአምሳ እስከ ዘጠና ከመቶ በሆነ መጠን እንደቀነሰና 10.2 ሚሊዮን የሚሆኑ ሰዎች የምግብ ዋስትና እንዳያገኙ ማድረጉን የተባበሩት መንግስታት ድርጅት የዜና ማዕከል ጠቁመዋል። ኢንተርናሽናል ቢዝነስ ታይምስ የተባለ ብሪታንያ የሚታተም ጋዜጣ ድረገጽ በበኩሉ በኢትዮጵያ ሶማሌ ክልል በብዙ ሺህ የሚቆጠሩ ሰዎች በድርቁ ምክንያት ከአካባቢያቸው ተፈናቅለዋል ይላል። ሰይዶ አህመድ ኪያት የተባሉ የሶማሊያ ክልል ነዋሪ ድርቁ በጀመረበት ወቅት ሁለት መቶ በጎችና ፍየሎች ሰባት አህዮችና አስራ አምስት ከብቶች ነበሩኝ። ከለባዱዊን ፌዴቶ ክልል ለመድረስ ለሶስት ወራት ያህል ከአንድ መንደሩ ወደ ሌላ ስንንከራተት የነበሩኝ ጥሪቶች አንድ በአንድ አለቁ። አሁን የቀሩኝ ሁለት አህዮች ብቻ ናቸው ማለታቸውን ድረገጹ ጠቁመዋል። ባለፈው ሰኔ ወር በጀመረው ድርቅ እጅግ የተጎዳው በፌዴቶ ክልል ያለው ሲቱ ዞን እንደሆነ ድረገጹ ላይ የወጣው ዘገባ ሲጠቅስ በአገር ውስጥ የተፈናቀሉትን ሰዎች ለመርዳት 22 መጠለያ ቦታዎች እንደተመሰረቱ ያወሳል። ሴቭ ዘ ችልድረን የተባለው የተባበሩት መንግስታት የህፃናት መርጃ ድርጅት በመላ ሀገሪቱ በድርቅ የተጎዱ ሰዎች ብዛት ከ30 ዓመታት በፊት ገብቶ ከነበረው አስከፊ ድርቅ የበዙ ናቸው ማለቱን ዘገባው ጠቅሷል። በዛን ወቅት ወደ አራት መቶ ሺህ የሚሆኑ ሰዎች በረሃብ እንዳለቁ ይገመታል። ኢትዮጵያ ውስጥ የረድኤቱ ድርጅት ስራ አስኪያጅ ጆን ግራም ለ19 ዓመታት ያህል ኢትዮጵያ ስለኖርኩ በቂ የድርቅ ሁኔታዎችን አይቻለሁ። ያነሰ የዓለም አቀፍ ምላሽ ያስተዋልኩት ግን በአሁኑ ድርቅ ነው ብለዋል። በአሁኑ ወቅት ኢትዮጵያ ውስጥ የተከሰተው ድርቅ ከምን ጊዜም የከፋ ቢሆንም የዓለም አቀፍ ትኩረት የሳቡት የሶሪያና የፍልሰት ቀውሶች በመሆናቸው የኢትዮጵያ ጉዳይ ችላ የተባለ ይመስላል ማለታቸውን ዘገባው ጠቅሷል። ኤልኒኖ በብዙ የአፍሪቃ ሀገሮች ከባድ ድርቅ አስከትሏል። በተለይም እጅግ ከተጎዱት የአፍሪካ ሀገሮች መካከል ዚምባብዌ፣ ማደጋስካርና ማላዊ እንደሚገኙባቸው ኢንተርናሽናል ቢዝነስ ታይምስ ድረገጽ ላይ የወጣው ጽሑፍ አስነብቧል። ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ ደግሞ በአፍሪቃ ተንጸባርቆ የነበረው የአዲስ ዘመን ተስፋ በቻይና የኢኮኖሚ እድገት መቀዝቀዝ ሳይናጋ እንዳልቀረ ያወሳል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ለዓመታት ያህል ታይቶ የነበረው ፈጣን የኢኮኖሚ እድገት የብልጽግና አዲስ ምዕራፍ ተስፋ ፈንጥቆ ነበር። ይሁንና የቻይና የኢኮኖሚ እድገት ፍጥነት እያዘገመ በመሄዱና ለአፍሪቃ ሸቀጣሸቀጥ የነበራት የማይረካ ጥማት እየረገበ በመሆኑ በርካታ የአፍሪቃ ኢኮኖሚዎች እየተደናቀፉ ናቸው፣ ይላል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ። አዲሱ የአውሮፓውያን 2016 ዓ ምት ከገባበት ጊዜ አንስቶ በአፍሪቃ ላይ በተለይም በትልቆቹ የአህጉሪቱ ኢኮኖሚዎች ናይጀሪያ እና ደቡብ አፍሪቃ ያለው ሁኔታ እየጨለመ ሄዷል። የገንዘባቸው የውጭ ምንዛሬ ዋጋ እስካሁን ባልታየ ሁኔታ ዝቅ ብሏል። የአፍሪቃ ትልቋ የንግድ አጋር የሆነችው ቻይና ባለፈው አመት ከአፍሪቃ የምታስገባው ሸቀጣሸቀጥ ወደ አርባ ከመቶ በሚጠጋ ደረጃ እንደቀነሰ አስታውቃለች። ይላል ጽሁፉ። የብድር መጠን መዳቢያ አገልግሎቶች እስከ አንድ አመት በፊት በነበረው ጊዜ ውስጥ በመዋዕለነዋይ አፍሳሾች ተወዳጅነት አትርፈው የነበሩት አንጎላን፣ ጋናን፣ ሞዛምቢክንና ዛምቢያን የመሳሰሉት ወደ ውጭ ቃላኪ ሀገሮች የብድር አቅም ዝቅ እንዲል አድርጓል። ከአህጉሪቱ እጅግ የበለጸገና ዘርፈ ብዙ የሆነ ኢኮኖሚ ያላት ደቡብ አፍሪቃ በያዝነው ዓመት የኢኮኖሚ ድቀት እንደ ተደቀነባት ብዙ የኢኮኖሚ ጥበብት ይናገራሉ። የሀገሪቱ መንግስት ግን አይቀበለውም። ብረታ ብረት ወደ ቻይና በመላክ ረገድ ዋናዋ የሆነችው ደቡብ አፍሪቃ በማዕድን ስራ፣ በእርሻና በኢንዱስትሪ ምርት መዳከም ተጎድታለች። የጥሪ አለባ ዋጋ በዓለም አቀፍ ደረጃ በመውደቁና በደካማ የመንግስት ፖሊሲዎች ምክንያት የደቡብ አፍሪካ ራንድ ማለት ገንዘብ ዋጋ አሽቆልቁሏል። በእንቅርት ላይ ጆሮ ደግፍ እንዲሉ በሀገሪቱ ከባድ ድርቅ በመግባቱ እህል ወደ ውጭ ትልክ የነበረችው ሀገር በሀገሪቱ ዋናው ምግብ የሆነውን በቆሎ ከውጭ ለማስገባት ተገድዳለች ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ይዘረዝራል። በኢኮኖሚና በነዳይ ዘይት ምርት ከአህጉሪቱ ቀዳሚ ቦታ የምትይዘው ናይጄሪያም በነዳጅ ዘይት ዋጋ መውደቅ ምክንያት እየተንገዳገደች ነው። ፕሬዚደንት ቡሃሪ ሀገሪቱን ያሸበረውን ጽንፈኛ ቡድን ቦኮ ሐራምን ለመዋጋት እየጣሩ ነው። ከሀገሪቱ ገቢ ሰማንያ ከመቶ ከነዳጅ ዘይት የሚገኝ በመሆኑ የሀገሪቱ የነዳጅ ዘይት ምንጭ በሆነው ኒጀር ደልታ ሊነሳ የሚችል ተቃውሞን ለማስታገስ የሚያስችል ብቃት ልታጣ ትችላለች በማለት ጽሑፉ ያስገነዝባል። የናይጀሪያ ማዕከላዊ ባንክ እያሽቆለቆለ የሄደውን የውጭ ምንዛሪ ክምችቱን ለመጠበቅ ሲል በዶላር መሸጥ ላይ ገደብ በመጣሉ የሀገሪቱ ገንዘብ ናይራ ዋጋ ከዚህ በፊት ባልታየ ደረጃ ቁልቁል ወርዷል ይላል ጽሁፉ። ሳይመን ፍሪማንትል የተባሉ የፖለቲካ ኢኮኖሚ ተንታኝ ምስራቅ አፍሪቃ ውስጥ የኢኮኖሚ ዘርፋቸውን ለማስፋት የተገደዱት ኢትዮጵያና ኬንያ የሚገኙባቸው ሀገሮች ግን በጀመሩት የኢኮኖሚ እድገት ሊቀጥሉ እንደሚችሉ ገልጸዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስትንገናኝ በደህና አቆዩን። ወደ ተከታዩ ዝግጅት እንሸጋገር። እሰጥ አገባ። ሳምንታዊው የእሰጥ አገባ ቅንብር ሰሞንኛ አነጋጋሪ ጉዳዮችን ተንተርሶ በወቅታዊ የኢትዮጵያ ፖለቲካ ጭብጦችና ጥያቄዎች ላይ ትኩረት ያደረገ ተከታታይ ክርክር ሁለተኛ ክፍል ነው ይዞ የቀረበው ለኢትዮጵያ ሕዝብ ህይወት መሻሻል ይበጃሉ በሚል የሚነሱ አማራጮችና መላዎች ፈተናና የለውጥ ጥያቄዎች በክርክሮቹ ይመዘናሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ተከራካሪዎች ራሳቸውን የሚያስተዋውቁበትን በማስቀደም ይጀምራል። ታዬ ዘገዬ እባላለሁ። የአሁኑ የሸንጎ ሊቀመንበር ነኝ። በካናዳ ውስጥ ኤርሻ ምርምር ጣቢያ ውስጥ እየሰራ ወገኛለሁ። ጌታቸው በጋሻው ነኝ የኢኮኖሚክስ ፕሮፌሰር በሀርፐር ኮሌጅ በሺካጎ ኢሊኖይስ ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ በሚባል የኢትዮጵያ ነጻ አስተሳሰብ ያላቸው ምሁራን ስብስብ ውስጥ አባል። እንግዶች አመሰግናለሁ ለትውውቁ። ቀደም ብለው በተነሱት ጭብጦች በተለያዩ የኦሮሚያ ከተሞች የሚታዩትን እንቅስቃሴዎች ጨምሮ በአጠቃላዩ የኢትዮጵያ ወቅታዊ ፖለቲካ ይዞታ ዙሪያ እንደየ ፖለቲካ አተያያችሁ የየበኩላችሁን ግምገማ አቅርባችኋል። የሚሊዮኖችን ህይወት ለማሻሻል ያስፈልጋል ያላችሁትን ለውጥ ተንተርሶም ምን አይነት ለውጥ፣ ለማን፣ ለምንና እንዴት ለሚሉት ተያያዥ መሠረታዊ ጥያቄዎች ደግሞ ያላችሁን ባጭር ባጭሩ እንመልከት። ዶክተር ጌታቸው፣ እሺ ማልካም ለውጥ በምንልበት ጊዜ መንግስታዊ ስርዓታዊ መምጣት ያለበት። ይሄ መንግስት የውሁዳን መንግስት ነው። በጎሳ ፖለቲካ ላይ የሚሄድ ማይኖሪቲ ጎሳን የሚወክል ያ ጎሳ ይወክለኛል ብሎ የማያምነው ወይም በዚህ መንግስት የተጠቀመን ባለመሆኑ እና በምንም አይነት ድርድር አድርጎ ሰላማዊ የፖለቲካ ሽግግር አድርጎ የፖለቲካ ስልጣን የማይጋራ በከንቱ የሕዝብን ጊዜ የሚያጠፋ የፖለቲካ ጨዋታዎችን ብቻ ድራማዎችን የሚያካሄድ ነው እና ዶክተር ታዬ ብለውታል። ሁሉን የሚያሳተፍ ማንም ኢትዮጵያዊ የማይገለልበት፣ ስለተናገረ የማይታሰርበት የፖለቲካ ፓርቲዎች በሙሉ የሚሳተፉ ዋናው ነገር ዋናው ነገር ግን አሁን ያለው ትግል ወደዚህ የሚያመራ ነው። አሁን ያለው ትግል የኢትዮጵያን ህዝብ ፍላጎትና ጥቅም የሚያንጸባረቅ ነው ወይ የሚለው ላይ ነው ሪሊ መነጋገር ያለብን። እዚህ ላይ ዶክተር ታዬ የሚወክሉት ድርጅት በጣም ጎጅ የሆነ እና በህዝብ ትግል ላይ ደንቃራ የሚቅር በህዝብ መሀል መከፋፈልን የሚያመጣ የአቋም መግለጫቸውን እኔ በቃሌ አይደለም የምናገረው ስምንት ገጽ ነው የጻፉት እኔ ከዛ ውስጥ አንድ አረፍተ ነገሯን ብቻም እንኳ አንብቤ ለማሳየት እፈልጋለሁ መልካም ምንድን ነው ዶክተር ጌታቸው ዶክተር ታዬ በሚወክሉት ወገን ወጣ እና የኢትዮጵያ ህዝብ ፍላጎትም የሚቃረን ነው ብለው እየተቹ ያሉት ምንድን ነው ና ታያሳት ሁለት ሺ ስምንት አመተ ምህረት ነው ልዩ እትም ብሎ የሸንጎ ድምፅ በሚለው ላይ የወጣው ሳይቃጠል በቅጠል በሚል ርዕስ ያወጡት መግለጫ ነው። ምን ይላል? ወደ ሰሞኑ የአገራችን ሁኔታ ፊታችንን መለስ ብናደርግ ተስፋ ከሚሰጠው ይልቅ ተስፋ አስቆራጭ የሆነ ሂደት ጎልቶ ይታያል ይላል። ዜጋ ለዘመናት ከኖረግበት አካባቢ በቋንቋውና በእምነቱ ምክንያት እየተፈረጀ የሞተው ሞቶ የተረፈው ንብረቱን እየተቀማ ተፈናቅሎ በመሰደድ ላይ ነው በምዕራብ ደቡብ፣ በሰሜንና በመሀል ኢትዮጵያ እየተካረረ የመጣው ጎሰኛ ተቃውሞ ለአገሪቱ ሰላም፣ አንድነት፣ ለህዝብ መብትና ለፍትህ መረጋገጥ ዋስትና የሚሰጥ ሳይሆን ጎጠኝነትን ይበልጥ የሚያናፍስና የመበታተንን አደጋ የሚጋብዝ የአጥፍቶ መጥፋት ዘመቻ ነው ይላል። ይቅርታ ጥያቄ ላስከትል። ከጽሁፋቸው የወጣ አንጓን የገለጹትና የኢትዮጵያውያንን ፍላጎት የማያሟላ ወይም እንዲያውም የሚከፋፍል ነው ብለዋል የትኛው ሀሳብ ነው በመላው ይሄ ህዝብ ሁል ጊዜ ተነስቶ መንግስት የሚታገለው ከፊቱ በሚያየው ከራሱ አካባቢ በሚያየው ሁኔታ በሚጠላውና በሚቃወመው ነገር ላይ የጎንደር ህዝብ እንበልናት የወልቃይት ህዝብ ወልቃይት ውስጥ በሚደረግበት በደል ላይ ተመስርቶ ነው ተነስቶ ይህን መንግስት የሚዋጋው። በጋምቤላ የሚኖረው ህዝብ ይህን መንግስት ተነስቶ የሚዋጋው በጋምቤላ ውስጥ በተፈጠረው ሁኔታ ላይ ተነስቶ ነው። ከዛ አሁን ኦሮሚያ በተባለው ክልል ውስጥ በየአካባቢው ካላቸው የመሬት ንጥቅያ እና ቅርምት የመኖር ዋስትናቸው የስዕብና ዋስትናቸውን የሚነካውን የመሬት ቅሚያን በመቃወም ከዛ በመነሳት የተጠራቀመ የሀያ አምስት አመት በደል ይዘው ተነስተው ለዛ ለሰብአዊ መብታቸው ለኢኮኖሚ መብታቸው የሚታገሉን ህዝብ ጎሰኞች ናቸው፣ ኢትዮጵያን ለመበታተን የመጡ ናቸው፣ አገርን ለመከፋፈል ነው እያለ የሚናገር ድርጅት ሪሊ ምን አይነት ኃላፊነት የሚሰማው ነው? መልካም እድል መስጠት አለብኝ። አንድነትም የሚያናጉት እንደነኝ አይነት ኃይሎች ናቸው። ዶክተር ጌታቸው ለዶክተር ታዬ እድል መስጠት አለብኝ። ዶክተር ታዬ ተከታትለዋል? ዶክተር ጌታቸው ያነሱትን። አዎ ተከታትያለሁ። ዋናውን ፍሬ ነገር እንውሰድና የተለያዩ ህብረተሰብ ክፍሎችን ፍላጎት የማይጠብቅ እንዲያውም የሚከፋፍል ነው። በተነሱ ጭብጦች ላይ ብቻ አተኩረው ይመልሱልኝ። እሺ፣ አቶ አሉላ በጣም ጊዜ ስጥልኝ። አመሰግናለሁ ዶክተር ጌታቸው ጋር በሚገባ በደንብ እንተዋውቃለን። ሰውን ስብህና የማልነካ መሆኔንም በደንብ ያውቁታል። እሳቸውም የእኔንም ስብህና ነክተው አያውቁም። እኔም ወደዛ አልሄድም እና ለማሳሰቢያውም አመሰግናለሁ። ወደ ዋናው ነገር ልመለስ። ለመስማማት ከፈለግን መስማማት እንችላለን፣ ለመጣላት ከፈለግን ደግሞ መጣላት እንችላለን። በእያንዳንዱ ጽሁፍ፣ በእያንዳንዱ ንግግር፣ በእያንዳንዱ መግለጫ ላይ መጣላት ይቻላል። መዘንጋት የሌለበት የአንድነት ኃይል መሆናችን ነው። የጠቀስኳቸው ሸንጎ መሰረታዊ ዓላማው ምንድን ነው የተቋቋመበት ስንል፣ የኢትዮጵያን በእኩልነት ላይ የተመሰረተ አንድነትን የሚያመጣ ስርአት በመመስረት ያለበት ብለን ነው። ሸንጎው ከምርጫ ሁለት ሺ ሁለት በኋላ የተቋቋመው የተቃዋሚው ተበታትኖ መኖር ነው፣ ላለው አገዛዝም እድል የሰጠው ነው። ስለዚህ አንድ እንሁን እያልን ያለ ነው እና አሁን የቀረበውን ጽሁፍ እንደ መጣሊያ ወይም ለመከራከሪያ ነጥብ ከተወሰደ ምን ጊዜም ልንስማማ አንችልም ከዋናው እንትናንችን ጋር በኢትዮጵያ ውስጥ የማንኛውም ዜጋ ሰብአዊ መብት ዴሞክራሲያዊ መብት መከበር አለበት። ለዛ የሚደረገውን ትግል ሸንጎ ሁል ጊዜ ሲደግፍ ቆይቷል። አሁንም ይደግፋል፣ ወደ ፊትም ይደግፋል። በአንጻሩ ደግሞ ጥንቃቄ ማድረግ እንዳለብን ነው የሚጠይቀው የእኛ ጽሁፍ። ጥንቃቄው ኢትዮጵያ፣ ቅድም እንዳልኩት ትልቅ ሀገር ነች። ለሁላችንም መብት በቃ ነች። የሁላችንም መብት መከበር ያለበት ነው። የዜጎች መብት መከበር ያለባት ኢትዮጵያን ነው ማምጣት የምንፈልገው በዛ ውስጥ ግን በተለያየ ቦታም የታዩ ሁኔታዎች አሉ። የራስን ዓላማ ለማራመድ የተደረጉ ሙከራዎች አሉ። በኦሮሚያ ክልል ውስጥ የተደረገውን እንቅስቃሴ ሸንጎ ተቃውሞ አቅም፣ አይቃወምም በሌላው አካባቢ የተደረገውን አይቃወምም አልተቃወምም። እኔ የእኔ ክልል የአማራ ክልል የትግራይ ክልል የኦሮሞ ክልል እያልኩ ለብቻዬ ከሌላው ጋር ሳልሆን ተነጣጥሎ መታገልም ላገዛዙ ስለሚያመቸው አብረን እንታገል ነው የሚለው ሸንጎ። ከዛ ውጪ ይሄ ህገወጥ ትግል ነው፣ አንስማማም፣ እንቃወማለን ብሎ ሸንጎ መግለጫ አላወጣም። ሸንጎ አቋም አይደለም፣ ወደፊትም አይሆንም። ስለዚህ ባጭሩ ምንድን ነው አቶ አሉላ፣ መብት ሲረገጥ ያውም በሰላማዊ መንገድ አሁን ሸንጎ የያዘው የትግል ጎዳና፣ መብቱን ለማስከበር መታገል አለበት። የሰው ህይወት ክቡር ነው። እየሞቱ እየተገደሉ እየታሰሩ ያሉትን ወንድሞቻችንና እህቶቻችንን ሀገር ቤት ውስጥ ያሉትን እንዴት አድርገን ነው የእነሱን አጥፊ ትግል ነው ብለን የምንቆጥረው? በሰላማዊ መንገድ እኮ ህይወታቸውን እኮ የሰጡ ወገኖቻችን ናቸው። ስለዚህ ይሄ ከሸንጎ አቋም ውጪ ነው። ሸንጎ የሚለው ምንድን ነው? አሁንም ያሉት አንድነት ተቃዋሚ ኃይሎች በጋራ ሆነን እንታገል። ይሄንን በጎሳ ከልሎ ህዝብና ህዝብ እንዳይገናኝ ያደረገውን የተገነባውን ግርግዳ አፍርሰን አንድ ሆነን ለሁላችንም የሚስማማ ሁሉም ዜጋ ጥቅሞ የሚከበርበት በነገራችን ላይ የኦሮሞ የጉራጌው፣ የትግሬው፣ የአማራው እያንዳንዱ ዜጋ እኮ የሚፈልገው በሰላም መኖር ነው ኮ የሚፈልገው ልጆቹ ትምህርት ቤት ሄደው እኮ ተምረው መምጣትን ነው የሚፈልገው የኢኮኖሚ እድገት እንዲመጣለት ኮ ነው የሚፈልገው። ያንዱ ክልል ህዝብ ከሌላው ክልል የተለየ ጥቅም አለው ብዬ አላምንም። ጥቂቶች በተለይም አገዛዙን የሚያገለግሉ ከተለያዩ ብሔርና ብሔረሰቦች ተጠቃሚ ሆነዋል። ይሄንን ስናፈርሰው ነው እያልን ያለ ነው እንጂ የደረገው እንቅስቃሴ ህገወጥ ነው። ዶክተር ጌታቸው መስማማት ከፈለግን ነው ውይይቱን መቀጠልና መስማማት እንችላለን። ወንድም ሸንጎ እያለ ያለ መልካም ለሁለታችሁ። ምናልባትም አሁን በሚነሱት በተቃዋሚው ጎራ ያሉ ሀሳቦችን በተለያየ አቅጣጫ ከማየት ባሻገር ሦስተኛ አካል ስልጣን ላይ ያለው ሀይል ሊቀርቡ የሚችሉ ሀሳቦችን የምናስተናግድ የሦስተኛውን ድምፅ የሚያስተጋቡ ጭብጦች ሥልጣን ላይ ያለው መንግሥት እይታዎች በቀጣዩ ሳምንት ክርክር በስፋት ይዳስሳሉ። አሉላ እንደቋጨው እንግዶቻችንን ዶክተር ጌታቸውንና ዶክተር ታየ ዘገየን ለጊዜያቸው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአሁኑ ጊዜ ቁጥሩ ወደ አንድ ነጥብ ሁለት ቢሊዮን የሚጠጋ የዓለም ህዝብ አንድ ዶላር ከሃያ አምስት ሳንቲም በማይሞላ የቀን ገቢ ከእጅ ወደ አፍ ኑሮውን እየገፋ ይገኛል። በዓለም ባንክ ስሌት አንድ ሰው የመጨረሻ ዝቅተኛ የሆኑ መሠረታዊ ፍላጎቶቹን አሟልቶ ለማደር በቀን ቢያንስ አንድ ዶላር ከ25 ሳንቲም ያስፈልገዋል። ዛሬ ታዲያ ያ አሃዝ በዓለም አቀፍ ደረጃ በስፋት የድህነት ጣሪያ ተደርጎ ይወሰዳል። በአሁኑ ጊዜ ከዚህ ጣሪያ በታች የሚኖሩ ሰዎች ከስድስት ሰው አንዱ ወይም አስራ ሰባት ከመቶ የዓለም ህዝብ የሚኖረው እጅግ በከፋ ድህነት ውስጥ ነው በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። እጅግ የከፋ ድህነት እንዲሁ በአሃዝ ተገልጾ የሚደመደም አይደለም፣ በማለት ርዕስ አንቀጹ ይቀጥላል። እውን መሆን የተሳነው የሰዎች ህልም ማለት ነው። ለማህበረሰብ አገልግሎት ሊውል ሲችል ተሰልቦ የቀረ የዜጎች እምቅ አቅም ማለት ነው። በአጠቃላይ የመከራ ኑሮ ማለት ነው። ያችኑ የማገኛትን ሳንቲም ለምግብ ላርጋት፣ ለመድኃኒት ለቤት ኪራይ ልክፈላት፣ ለልጆች ትምህርት ቤት ብሎ እንቅልፍ አቶ እህህ ሲሉ ማደር ማለት ነው። ስለምን ብሎ የሚጠይቅ ካለ ከድህነት ጣሪያ በታች የሚኖር ሰው ከሚያገኘው ገቢ ሰማንያ ከመቶ ለቤተሰብ ጉርስ መሸመቻ ስለሚውል ለክፉ ቀን የሚቋጠር ሳንቲም አይተርፈውም። ሆኖም ይላል ርዕስ አንቀጹ ሲቀጥል፣ ባለፉት ሀያ አምስት ዓመታት ሁኔታዎች እየተሻሻሉ መጥተዋል። አንድ ነጥብ 9 ቢሊዮን የነበረው ከድህነት ጣሪያ በታች የሚኖር ህዝብ ቁጥር እንደ ኤሮፓውያን አቆጣጠር ከ1990 ዓ ም ወዲህ እየቀነሰ መጥቶ አሁን ያለበት 1.2 ቢሊዮን ደርሷል። የ43 ከመቶ መሻሻል አስመዝግቧል ማለት ነው። እነሆ ዛሬ እንደ ኤሮፓውያን አቆጣጠር በ2030 ዓ ም 1 ቢሊዮን ተጨማሪ ሰዎችን ከድህነት አረንቋ እናወጣለን ብለን ተስፋ ጨብጠናል፣ ሲል ርዕሰ አንቀጹ አመልክቷል። ህዝብን በዓለም አቀፍ ምጣኔ ሀብት ማስተሳሰር ይኖርብናል ካለ በኋላ ይህን ሁሉ ካደረግን እድገታችንን ካፋጠንና ቁልፍ በሆኑ እርምጃዎች ላይ ካተኮርን በሚቀጥሉት አስራ አምስት ዓመታት ውስጥ የከፋ ድህነትን ከዓለም ጠራርገን ማጥፋት ፈጽሞ አይሳነንም በማለት የዛሬው ርዕሰ አንቀጽ ሀተታውን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ከመሰነባበታችን በፊት አጫጭሮ የማጠቃለያ ዜናዎችን አሰማለሁ። የቡሩንዲ ባለሥልጣኖች አስረዋቸው የነበሩትን ሁለት የውጭ አገር ጋዜጠኞች ፈተዋል። እንግሊዛዊ ፎቶግራፍ አንሺ ፊልሙርና የፈረንሳይ የፈረንሳዊ ዕለታዊ ጋዜጣ ለሞንድ የአፍሪካ ክፍል ኃላፊ ዣን ፊሊፕ ሬሚ ዛሬ እንደተፈቱ በአሜሪካ ድምፅ ራዲዮ የማዕከላዊ አፍሪካ አገልግሎት ዘግቧል። ሁለቱ ጋዜጠኞች የስማርት ስልክ መክፈቻ ወይም መግቢያ አንሰጥም በማለታቸው የተቀሟቸው መሳሪያዎቻቸውን እንዳልተመለሱላቸው ዘገባው ገልጿል። የሚዲያ ፈቃዳቸውም ተሰርዟል። ጠመንጃ አንጋቾች ዛሬ ምስራቅ ሳውዲ አረቢያ በሚገኝ አንድ የሺያዎች መስኪድ ውስጥ የጸሎት ስነስርዓት እየተካሄደ ባለበት ወቅት ጥቃት አድርሰው በትንሹ ሁለት ሰዎች ገድለዋል፣ ሌሎች ሰባት ታኩስለዋል። ጥቃቱ ኢላማ ያደረገው አላክሳ ከተማ ውስጥ የሚገኘውን ኢማም ሪዛ የተባለውን መስጊድ ነው። የሳውዲ ሀገር አስተዳደር ሚኒስቴር ባወጣው መግለጫ አንደኛው ታጣቂ የያዘውን ፈንጂ ሲለኩስ፣ ሁለተኛው የጠመንጃ ተኩስ ከፍቷል ማለቱን መንግስታዊ የሳውዲ ፕሬስ ኤጀንሲ ዘግቧል። ለጥቃቱ ወዲያውኑ ኃላፊነቱን የወሰደ ወገን የለም። በሶሪያ ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት ዛሬ ጄኔቫ ውስጥ በሚጀመረው ንግግር ተቃዋሚ ወገን አልሳተፍም ካለ በኋላ የተባበሩት መንግስታት ድርጅት ባለስልጣናት በውይይቱ እንደሚቀጥሉ አስታውቀዋል። የዓለሙ ድርጅት ቃል አቀባይ ለአሜሪካ ድምፅ ራዲዮ እንደተናገሩት ንግግሩ ዛሬ በተባበሩት መንግስታት ድርጅት ባለሥልጣናትና በሶሪያ መንግሥት ተወካዮች መካከል በሀገሪቱ አቆጣጠር ከቀኑ 11 ሰዓት ላይ ተጀምሯል። በሳዑዲ አረቢያ የሚታገዘው የተቃዋሚ ቡድን ግን በሲቪሎች ላይ የሚካሄደው የአየር ድብደባ እንዲያቆምና በሶሪያ ላይ ከበባው እንዲነሳ ያቀረብናቸው ጥሪዎች ምላሽ ባለማግኘታቸው በንግግሩ አልሳተፍም ብሏል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮዲውሰሯ ብርሃን ኃይሉ ቴክኒሻኑ ደግሞ ሱሌማን ታራዋኒ ነው። በምሽትቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታቸው ሰለሞን ክፍሌና እኔም ሰሎሞን አባትንን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ገናደሩ። You. No.